Voice of America VOA -E. You, Yamil Radio tabiano. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ለረዥም ጊዜ ሲያልሙት የነበረ ጉዳይ የሚሳካበት አሊያም እንደ ሕይወት ዓላማ የያዙት የሚሞላበት ሌሎችን የመርዳት ዕድል ከማግኘት ጋር ተጣምሮ በሕይወት እርካታ ማጎናጸፍ ስለመቻሉ ሲታመን፣ ያ ጊዜ ይልቁንም ታዲያ ፈጥኖ አልደርስ ሲል መቼ ይሆን በሚለው ጥያቄ ታጥሮ መቆየቱ አይቀር ይሆናል። አንዳንዶች ታዲያ ለዚህ ሁነኛ አድርገው የሚያዩትን የተመረጠ ጊዜ ይጠቁማሉ። ቆየት ብለን በምናሰማችሁ ወግ ውስጥ ሐሳቡ አለ። ድብልቅ ስሜት ነው የሚሰጥ። በአንድ በኩል ልክ ስራውን ያገኘህ ለት የሚሰማ ስሜት ነው የሚሰማ። የዛሬ 37 ዓመት ማለት ነው። ከእድሜህ ብዙውን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ወዳጆች ያፈራህበት ሰዎች ያደነቅክበት ከኢትዮጵያ አድማጮቻችን ጋር ቁርኝት ያረክበት በፍቅር የወደቅክበት መስሪያ ቤት ነው። ስለ ረዥም ሙያዊ የህይወት ጉዞ ከተደረገ ሰፋ ያለ ቃለ ምልልስ የተወሰደ ነው። ቆየት ብሎ ይቀርባል። ወያሉላ እንደ አውሮፓውያን የቀን አቆጣጠር ግንቦት አንድ ቀን በየዓመቱ የሚታሰበው የዓለም የሰራተኞች ቀን ሜይዴ ዛሬ ላይ ውሏል። የአዲስ አበባ መስኮት ሲከፈት ንጉሴ አክሊሉ ይህንኑ ተንተርሶ ባሰናዳው የምሽቱ ቅንብሩ አንድ የቀድሞ የኢትዮጵያ የሰራተኞች ማህበር ኃላፊ ድምፅ ያሰማናል። ጤና ይስጥልን፣ እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን እንደምንስ ሰነበታችሁ? ከዛሬ እሁድ ሚያዝያ 23 2014 ዓ ም የራዲዮ መጽሔት ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከብድንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ እንመለሳለን። ጠብቁን። እንደምናመሻችሁ፣ አድማጮች። ከምሽቱ ዜናዎች ጋር ሀብታሙን ስዩም ነኝ። የጊኒ ወታደራዊ መንግስት አመራር የሆኑት ኮሎኔል ማማዲ ድንቦያ ሀገሪቱን ወደ ሲቪል አስተዳደር ዳግም ለመመለስ የሚረዳ የ39 ወራት የጊዜ ገደብ አስቀምጠዋል። ትናንት ቅዳሜ በብሔራዊው ቴሌቪዥን ጣቢያ በተላለፈ ንግግራቸው ብሔራዊው የሽግግር ምክር ቤት ዕቅዱን ለሀገሪቱ ፓርላማ እንደሚያቀርብ ይፋ አድርገዋል። የአሁኑ መልእክታቸው አገዛዙ ሁሉን አቀፍ የምክክር መዋቅር ሲል የጠራው አካል በሚያዝያ ወር ከተመሠረተ በኋላ የተሰማ ነው። ይህን ተከትሎ የተጠራው ጉባኤ በርካታ ሁነኛ የፖለቲካ ቡድኖች ሳይሳተፉበት ቀርተዋል። በመስክረም በመስከረም 2021 የአውሮፓውያኑ ዓመት በኮሎኔል ማማዲ የተመራው የጊኒ ጦር ሰራዊት አመራር ቡድን ለሶስተኛ የፕሬዚደንትነት ዘመን የሀገሪቱን ህገ መንግሥት ለማሻሻል በጥረት ላይ የነበሩትን ሲቪል ፕሬዚደንት አልፋ ኮንዴን ከስልጣን ካስወገደ በኋላ የምዕራብ አፍሪካ የኢኮኖሚ ማህበረሰብ በመጻሩ ኢኮዋት በሀገሪቱ የሲቪሎች አስተዳደር ዳግም እንዲመለስ ተቀባይነት ያለው የጊዜ ገደብ እንዲቀመጥ ሲወተውት ሰንብተዋል። ማህበረሰቡ ሀገሪቱ የሽግግር እቅዷን ይፋ እንድታደርግ እስከ ባለፈው ሰኞ ድረስ የጊዜ ገደብ አስቀምጦ ነበረ። የቀድሞዋ የፈረንሳይ ቅኝ ጊኒ ይህንን የማታደርግ ከሆነ የኢኮኖሚና የፋይናንስ ማዕቀብ እንደሚጠብቃትም በወቅቱ አስታውቋል። ዘገባው የኤፍፒ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲና አራት ዲሞክራት የኮንግረስ አባላት የዩክሬን መናገሻ ከተማ ኪቭን ቅዳሜ ዕለት ጎብኝተዋል። ከዩክሬን ፕሬዚደንት ቮሎዲሜር ዘለንስኪ ጋር ተገናኝተውም ተነጋግረዋል። ጉብኝቱ ዩክሬን ለነጻነት ስለምታደርገው ፍልሚያ ለማመስገን፣ ፍልሚያ ውስጥ እስኪጠናቀቅ ዩናይትድ ስቴትስ ያላትን የድጋፍ ቁርጠኝነት ለማረጋገጥ ያለ ያለመመሆኑን ፔሎሲ ለዘለንስኪ ነግረዋቸዋል። ከፔሎሲ ጋር ወደ ዩክሬን ያቀኑት የሕዝብ እንደራሴዎች የካሊፎርኒያው አዳም ሼፍ፣ የማሳቹሴቱ ጂም ማክገቨርን፣ የኒውዮርኩ ግሪጎሪ ሚክስ እና የኮሎራዶው ጄሰን ክሮ ናቸው። ይህ በእንዲህ እንዳለ ቅዳሜ ዕለት በኦዴሳ አየር ማረፊያ ላይ በደረሰ የሩሲያ የሚሳይል ጥቃት የአየር ማኮብኮቢያው ጎዳና መውደሙን የዩክሬን ጦር ይፋ አድርጓል። ለሲኤንኤን ምስክርነቷን የሰጠች አንድ ግለሰብ በደቡባዊቷ ከተማ ሰማይ ላይ ቢያንስ አንድ ተዋጊ አውሮፕላን መመልከቷን የአደጋ ጊዜ ደወል ከተሰማ በኋላ ፍንዳታዎች በመላ ከተማዋን እንደተሰሙ ተናግራለች። ሩሲያ የዩክሬንን ምስራቃዊ የዶንባስ ቀጠና ብትደበደብም ሶስት ያነጣጠረችባቸውን ስፍራዎች ማለትም ሊማን፣ ሴቨሮዶንቴስክና ፓፕሳናን ለመቆጣጠር እንደተሳናት የዩክሬን ጦር አስታውቀዋል። ዛሬ ዓለም አቀፉ የሠራተኞች ቀን ነው። በዚህ ቀን በአውሮፓ በተለያዩ ከተሞች የተቃውሞ ሰልፎች ተስተናግደዋል። በፈረንሳይ የሚገኙ ዜጎችና የሠራተኛ ማኅበራት በድጋሚ የተመረጡትን ኢማኑኤል ማክሮንን ሲቃወሙ ውለዋል። የቱርክ ፖሊስ በበኩሉ በ1977 የአውሮፓውያኑ ዘመን በዚህ ቀን 34 ሰዎች በተገደሉበት የታክሲም አደባባይ የተሰባሰቡ ሰልፈኞችን ከቦ 164ቱን አስረዋል። በጣልያን ደግሞ ሦስት አበይት የሠራተኛ ማኅበራት ሥራ ለሰላም በሚል መርህ ትዕይንተ ሕዝብ አድርገዋል። በተመሳሳይ በስሎቫኪያና ቼክ ሪፐብሊክ ሠራተኞችና ተማሪዎች ለዩክሬን ድጋፋቸውን በሰልፍ አሳይተዋል። የቻይና የአደጋ ጊዜ ሰራተኞች በድንገት በተደረመሰ ህንፃ ፍርስራሽ ውስጥ ተጣብቃ ከሐምሳ ሰዓታት በላይ ያሳለፈች ሴት በሕይወት ለማትረፍ ችለዋል። እንደ ሀገሪቱ መንግስት የዜና አውታሮች አሁንም ግን በርካቶች በአጣብቅኝ ውስጥ ይገኛሉ። አንዳንዶቹም የደረሱበት አልታወቀም። ፖሊስ እስካሁን የአደጋው መንሴ ናቸው ያላቸውን የሕንፃውን ባለቤት ጨምሮ ሶስት በሕንፃው ንድፍና ግንባታ ላይ የተሳተፉ ሰዎችን በቁጥጥር ስር እንደዋለ ዥንዋ የተሰኘው የዜና አገልግሎት ዘግቧል። እስካሁን ከዚህ አደጋ ከተረፉት ስድስት ሰዎች መካከል አንዷ መሆኑ የተነገረላት ግለሰብ ወደ ሆስፒታል ከተወሰደች በኋላ በመልካም ጤንነት ላይ መሆኗም ተነግረዋል። በሁናን ግዛት በቻንግሻ ከተማ የሚገኘው ስምንት ፎቆች ያሉት የንግድና የመኖሪያ ስፍራ የሆነው ሕንፃ ከተናደ በኋላ ሀያ የሚሆኑ ሰዎች አሁንም መውጫተው እንደሚገኙ አውታሮቹ ዘግበዋል። ወደ 39 የሚሆኑት ደግሞ የደረሱበትም አልታወቀም። ፍቃድ ያላገኙ ወለሎችን በተጨማሪነት መገንባትን ጨምሮ የደህንነት ደንቦች ሰዎችን አለማክበር በግንባታ ወቅት ብረት አለመጠቀም ለተደጋገሙት መሰል አደጋዎች ምክንያት ተደርገው ቀርበዋል። ዘገባው የአሶሽየትድ ፕሬስ ነው። በስተመጨረሻም ከኮቪድ-19 ጋር ከተገናኙ ዜናዎች መካከል ግሪክ በዛሬው ዕለት በሀገር ውስጥና በውጭ ሀገራት በረራዎች ላይ ጥላው የነበረውን እቅድ ማንሳቷን የሀገሪቱ ሲቪል አቪዬሽን ድርጅት አስታወቀ። አድማጮች ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ እሁድ ምሽት ቀሪ መሰናዶዎች እመልሳችኋለሁ። ሚስጥልን፣ እንደምናመሻችው ክብራትና ክብራን አድማጮቻችን እሁድ ሚያዝያ 23 2014 ዓ ም የራዲዮ መጽሔት ጀመራል። አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። አድማጮች እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። ትዝታ፣ የምሽቷን ቀዳሚ ስልት ልትጋብዥን ቃል ገብተሻልና ምንድን ነው የምትጋብዥን? እድሉን ስለሰጠኝ በጣም አመሰግናለሁ አሉላ። እንደምታውቀው ዘፈን በጣም ወዳለሁ። ያሉትም ያለፉትም በሙዚቃቸው ቤቴ የተጨናነቀ ነው። ጥላውንም ቴዲ አፍሮን በጣም ነው ማደንቀው። የፀሐየን ኢትዮጵያ ታበጽ በሰማው ቁጥር ግን ባይተናነቀኛል እና እሱ ይሰማልኛል። ቀደመው ተዘግተው አዲስ ምዕራፍ የሚጀምርባት ይመስለኛል። አሉላ ትዙ ከረጅም የስራ ዘመን በኋላ የመጣ የእረፍት ምዕራፍች ነው እና እንኳን ደስ ያለሽ ልሻለሁ ከ ሰላሳ ሰባቱ አመት ውስጥ ሰላሳ የሚሆነውን አብረን አሳልፈናል ከስራ በተጨማሪ በግል ቤተሰባዊ ህይወታችን ዙሪያ ደስ ሲለን አብረን እየተደሰትን፣ ስናዝን እያለቀስን አብረን ብዙ አሳልፈናል። ቤተሰብ የምታፈቅሪ ርኅሩህ፣ ለሰው ደንጋጭ ደራሽ፣ መካሪ፣ ደግ ሰውነትሽን ደግሜ ደጋግሜ በራሴም አግኝቼዋለሁና ከልቤ ፈጽሞ አትጠፊም። ታዲያ ከአሁን በኋላ በቀደም ስንል እንደነበረው የጠዋት ማንቂያ ሰዓትሽን ከአሁን ወዲያ አያስፈልግሽምና በመስኮት እንደተባባል ነው ወዲያ አውጥተሽ አሽቀንጥረሽ ጣይና ከምትወጂው ቤተሰብሽ ጋር እረፍትሽን በደንብ አጣጥሚ። ሰኞ ማክሰኞ የሚባል ቀን የለም ከእንግዲህ ሁሉም ቀን ቅዳሜና እሁድ ነው። ደህና ሁኝልኝ። መልካም የእረፍት ጊዜ ትስ ራባ ወየሳ ነኝ በቪኦኤ አፋን ኦሮሞ ፕሮግራም ኤዲተር። ከትዝታ ጋር ከአምስት ዓመት በላይ በቅርበት አብረን ሰርተናል። ቪኦኤ ከመምጣቴ በፊት በሙያዋ በጣም ታዋቂና ተደናቂ መሆኗን አውቅ ነበር። አፋን ኦሮሞ ሊከፈት ስለሆነ የመጣሁት ትዝታ በመሪነት ሌላ ባልደረባችን የነበረ ሰይድ መሐመድ አሊና እኔ ሆነን ጁላይ 1996 በፈረንጆች አቆጣጠር በቪኦኤ የአፋን ኦሮሞ ፕሮግራም ብሮድካስት ማድረግ ጀመርን። ትዝታ ያኔ ለፕሮግራሙ ኤዲተር ነበረች። ከዚያ በፊት ጸሐፊ እንጂ ጋዜጠኛ ስላልነበርኩኝ ብዙ ብዙ ካካበተችው ሙያዊ እውቀትና ልምድ ብዙ ነው ተማርኩኝ። በጣም ብዙ ብዙ ነው ያረዳችኝ። እዚህ ዘርዝሬ መግለጽ የማልችላቸው ብዙ ብዙ ትዝታዎች አሉኝ። እንደዚያውም ብዙ የሚያስቁኝ ገጠመኞች አሉኝ። ሶስቱንም ስርጭቱን ስንጀምር ትዝታ በጋዜጠኝነት የላቀ ልምድ ቢኖራትም አፋን ኦሮሞ አፍ የፈታችበትና ያደገችበት ቋንቋ ነው እንጂ ያልሰራችበትና ያልተለማመደች ስለሆነ ትንሽ ከብዳት ነበር፣ እና በዚያ ሂደት ውስጥ ብዙ የሚያስቁ ገጠመኞች ይፈጠሩ ነበር። አንድ ቀን የማስታውሰው ለአንድ ፕሮግራም ሙዚቃ መብረጥ ነበረባትና ስቱዲዮ ገብታ ስትቀዳ የመረጠችውን የአፋን ኦሮሞ ሙዚቃ ሲሰማ ደነገጥኩኝ። በእርግጥ ሞቅ ያለ የሚያስጨፍር የኦሮሞ ዘፈን ነበር። ግን በሌላ በኩል ዘፈኑ የአብዮት የትግል ዘፈን ነበር እና ትዝታ ዘፈኑን ዜማና የምትመውደደውን እንጂ መልእክቱን አልተረዳችም ነበር። አስቆሜምን ማለት እንደሆነ ስነግራት ሁላችንም በሳቅ ተንፈራፈርን። ዘፈኑን በሌላ ተተካ። እንግዲህ እንዲህ እንዲህ ያሉ ብዙ ብዙ ገጠመኞች ነበሩ፣ አንዳንድ የሚያስቁ ሌላ ጊዜም ደግሞ ቻለንጂንግ የሆኑ አብረን ያሳለፍን ናቸው ጊዜያት ነበሩ። ትዝታ ከሰላሳ ሰባት ዓመታት አገልግሎት በኋላ በጡረታ ከቪኦኤ ስትሰናበት እና አዲስ የህይወት ምዕራፍ ስጀምር እንግዲህ የኑሮ ሂደት ነውና ምንም ማድረግ አይቻልም። ለሁሉም በኑሮዋና በምታደርገው መልካም ሁሉም መኝላታለው። ቀሪው ጊዜዋ በደስታና ሰላም የተሞላ እንዲሆን ጸሎቴ ነው። እውነት ነው እውነት ነው። ዳባ ያለው በጣም ብዙ የሚያስቁ ጊዜዎችን አሳልፈናል። ብዙውን ጊዜ በኔ ነበር የሚሳቀው። እንዳለውም ደስ የሚል ጊዜ ያሳልፈናል። የችግርም የመከራ ጊዜም አሳልፈናል። አዎ ብዙ ነገር አስታውሳለሁ ቆንጆዬ የኔ ፍቅር አንቺም ጋር እንደዚሁ፣ ሰላሳ ሰባት አመት ቀልድ አይደለም እኮ። ምክንያቱም እንደዚህ እንደ ጊዜው መርዘም ሁሉ ፈተናም ደስታም ይመጣል። ሁሉንም አብረን ተካፍለናል። በቃ በልቤ ይዣችሁ ነው የሚሄደው አመሰግናለሁ። የስራ ባልደረቦች ወዳችኋለሁ። ሁሌም ትዝታ። ምስጋናሽ ኋላ ላይ ለሚሰሙት ሌሎች ባልደረቦቻችንም ይደርሳል። ቆየት ብለን እነሱን እናመጣለን። ቆንጂት እንዳለችው ማለዳ የሚያነቃውን ንድወል ማጥፋት ሊኖርብሽ ነው። እሱም እኮ ባይጮህ እኔ መነሳቴ አይቀርም የተዋሰው ነኝ ችግሩ ራሴን አባብልና መልሰሽ ማስተኛል ሊኖርብሽ ነው። መልካም ነው። የስራ ባልደረቦቻችንና ወዳጆቻችን ከላኩላት አስተያየቶችና ማስታወሻዎች የሁለቱን ቆይታዬን እና በምልክቱ መግቢያ ራሱን ያስተዋውቀው የኦሮምኛ ክፍል ባልደረባችን ዳባው እየሳን ድምፅ ነው እየሰማ ነው እንዳልኩት ቆየት ብሎም የሌሎችን እንሰማለን። በድጋሚ አመሰግናለሁ አሉላ። ባልደረቦችን በጣም እጅግ አድርጌ ነው የማመሰግነው። አድማጮች፣ ቀደም ብዬ ጠቆም እንዳደረግኩትና አሁንም እናንተ ሳትደርሱበት እንዳልቀራችሁት ዛሬ የራዲዮ መጽሔት በአመዛኙ ከፕሮግራሟ አዘጋጆች አንዷ በሆነችው እስከ ዛሬዋ ድረስም የዝግጅት ክፍሉም ኃላፊ በነበረችው ትዝታ በላቸው የሚጀመር አዲስ የህይወት ምዕራፍ ዙሪያ የሚያተኩር ነው። ትዝታ አዲሱ የህይወት ምዕራፍ እንደሚጀምር ዛሬ እንግዲህ አድማጮችም ጋር ደርሷል። ለረጅም ዓመታት የተከታተሉሽ በአሜሪካ ድምፅ ራዲዮ ድጋሚ እንደማያገኙሽ ማሰቡ ለእነሱም የሚከብድ ይመስለኛል። ግን አሉላ ትንሽ አለማመጃቸዋለሁ እኮ ምክንያቱም ቆየት ብሏል አየር ላይ እኔ እናንተ በየ አስራ አምስት ቀኑ የምናቀርበው የራዲዮ መጽሄት ካልሆነ በስተቀር ለረጅም ዓመታት የማኔጂንግ ኤዲተር ስራውን ስሰራ፣ ከዛ በኋላ ደግሞ ኮቪድ ሲመጣ እኔ በጣም የምወደው አድማጮች ጥያቄ ጠይቀው ባለሙያዎች የሚመልሱበት ፕሮግራም ቀረ። ከዛ አሁን ደግሞ ይኸው እንግዲህ ለአንድ ሁለት አመት የክፍሉ ኃላፊ ስለሆንኩኝ ድምጼ ጠፍቷል እና አለማመጃቸዋለሁ ልል ፈልጌ ነው መልካም ትዝታ የጡረታ ጊዜ ፈተናው የእረፍት ቀን ያ በብዙ ቀጠሮና እቅድ የሚወሰድ ጊዜ ያለመገኘቱ ነው ይባላል ይሄ በተለይም ለረዥም አመታት ጥድፊያ ባልተለየ ስራ ተጠምዶ ለኖረ ሰው ትክክል ይመስላል ስለዚህ የምታወቂው ነገር አለ በጡረታ ጊዜ የእረፍት ቀን ስላለማግኘትሽ ተዘጋጅተሻል በጡረታ ጊዜ ሁሉም እረፍት ስለሆነ ቀኑን እንዴት መከፋፈል እንደሚቻል ምን ምን መሰራት እንዳለበት፣ ከወዲሁ በተለይ ባተሌ ሆኖ ለኖረ ሰው ከባድ ነው ብዬ ነው ነ የማስበው። ይመስለኛል ትዝታ፣ ምናልባት የጥናቱንም ከአንቺ ቀድሞ ጥረት ያወጡትንም ሰዎች ልምድና ፈተና እያዛመድሽ የተሻለውን ነገር የመውሰድ እድል ይኖርሻል ብዬ ተስፋ የጡረታ ጊዜ የራሱም ጠባይ ስላለው ከእሱ ጋር መለማመድ የሚጠይቅ ይመስለኛል። እንዳንቺ በቃለ ምልልሳችን አድማጮች ያገኙታል። ከጠዋቱ 11 ሰዓት ተነስቶ አንዳንዴ እስከ ምሽቱ አምስት ሰዓት የሚዘልቅ ገደብ የሌለው የስራ ጠባይ ውስጥ ለኖረ ሰው ስራ መፍታትን መለማመድ ይጠይቃል እና ፈተናው ግልጽ ይመስለኛል። ልክ ነው፣ ልክ ነው። እንዳልከው ነው። በጣም ብዙ ጽሁፎች አሉ። እንደዚህ ሲሯሯጡ የኖሩ ሰዎች እንዲመቀመጥ ሲጀምሩ ይሞጣሉ ሁሉ ይባላል። ይሄ ሁሉ አለብን በገር ላይ እና ፕሮግራም አውጥተን ራሳችንን በስራ መጥመድ ነው በቃ። ስራውን አይነት እንድትለውጡ ነው። ያ ፊት እድሜ ልካችሁን የሰራችሁት አድካሚ ስራ ፈታ ዘና በሚያደርገው በሚመቻችሁ ለልባችሁ ቅርብ በሆነ ስራ እንዲተካ ነው የምንለው። ወደኋላ ላይ አንዳንድ ነጥቦችን እናነሳለን። ትዝታ ከመጪው የጡረታ ዘመንሽ መጀመሪያ ከዛሬዋ ቀን ስላደረሰሽ የአሜሪካ ድምፅ የጋዜጠኝነት ህይወት ጉዞሽ ወደምናዋጋበት ብንዘልቅ ምን ይመስልሻል? መልካም አሉላ። ከሱ በፊት ግን አንተንስ ማመስገን ይቻላል። አመሰግናለሁ ትዝታ። አሉላ እውነቱን ለመናገር ስለ ሙያ ባልደረባነት፣ ስለ ታናሽ ወንድምነት፣ ስለ ሁሉ ነገር፣ ስለ ፍቅርህ፣ ስለ ክብርህ፣ ከዚያም በላይ ደግሞ እንደዚህ አብረን ይህም ፕሮግራም በምናዘጋጅበት ጊዜ ብዙን አንተ ነ የምጽፈው፣ እኔ አናባቢ ነኝ። ይሄንን አድማጮች እንዲያውቁልኝ እፈልጋለሁ እና ለዚህ ሁሉ በጣም አመሰግናሃለሁ። በጣም ጎበዝ ጋዜጠኛ ነህ። ብልህ ነህ። ሙያው የሚጠይቀው በጣም የገባህ ነህ። እና መልካም እድል ለአንተም በጣም ነው ማመሰግንህ አሉላ። በጣም አመሰግናለሁ ትዝታ። ታዲያ ይህን ሁሉ መልካም ነገሮች ከተባልኩም በኋላ አንቺ ነው ወደምሞግትበት ልሰድሽ። ጥሩ ትዝታ ዛሬ አርብ የመጨረሻ የስራ ቀንሽ ነው በአሜሪካ ድምጽ ራዲዮ ከጋዜጠኝነት እስከ ክፍል ኃላፊነት የአፍሪካ ቀንድ የሚባለው ክፍል ኃላፊነት የተሰራሽበት ዛሬ እንደ ወትሮው ሁሉ ኤዲቶሪያላችን ላይ ነበረ የመጨረሻ የስራ ቀንሽ ምን ይመስላል ጥሩ ነው ምንድን ነው ድብልቅ ስሜት ነው የሚሰጥ በአንድ በኩል ልክ ስራውን ያገኘ ዕለት የሚሰማ ስሜት ነው የሚሰማ የዛሬ 37 ዓመት ማለት ነው። እንደዛ ነው የሚሰማ። ደስ ይልሃል፣ ምክንያቱም በጣም ብዙ ጊዜያትን በአገልግሎት ዘመን አሳልፈህ በጤንነት በሰላም በፍቅር ከጓደኞችህ መለየት እና አንተም ደግሞ ቁጭ ብለህ እንግዲህ ነገ ነው የሚጀምረው እሱ ቁጭ ብለህ ወደ ኋላ መመልከት፣ ማረፍ፣ መዝናናት። ማን እንዴ የታደላለ? አንዱ እሱ ስሜት ነው። ሌላው ስሜት ደግሞ ከእድሜህ ብዙውን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ብዙ ነገር ያየህበት እና ወዳጆች ያፈራህበት ሰዎች ያደነቅክበት ከኢትዮጵያ አድማጮቻችን ጋራ ቁርኝት ያረክበት በፍቅር የወደክበት መስሪያ ቤት ነው። ና አሁን እሱ ሲያልቅ እንግዲህ አዲስ ምዕራፍ ነው ማለት ነው ለእኔ። በእርግጥ አዲስ ምዕራፍ ነው። ትዝታ ሰላሳ ሰባት ዓመት በጣም ረጅም ጊዜ ነው። የሙያ ሕይወትሽ ብቻ ሳይሆን የሕይወትሽም ትልቁ አካል ነው እና እንዳልሺው ሰዓት ኑሮ መለስ ብለሽ ገጾች ማገላበጥ ጀምሪ፣ ብዙ ነገር የምታስታውሽ ይመስለኛል። ዛሬ ግን ለአድማጮች ና ለተመልካቾች እናጋራለን። በወፍ በረርም ቢሆን የሕይወትሽን አንዳንድ ምዕራፎች የመግለጥ እድላ ያገኘን ይመስለኛል። የምናወራው ስለ ጋዜጠኝነት ነው። ጋዜጠኝነትን ዛሬ ቅድም ባልሽው ልክ ስትጀምር የተሰማሽ ስሜት ጋር እንደወሰደሽ ጋዜጠኝነትና የህይወትሽን መስመር በዚህ መልኩ የማሰብ እድል የሚኖርሽ አይመስለኝም። ስትገቢበት ስትገባበትማ ስለ ተከሰተው ስለ እድሉ ነው ደስ የሚል ነገር ግን አንድ መስሪያ ቤት ገብቼ ሰላሳ ሰባት አመት አገለግላለሁ ብላ አታስብም። ግን ደግሞ ይገርመሃል፣ ቮይስ ኦፍ አሜሪካ ለእኛ ኢትዮጵያ ተወልደን እዚህ ለተማርን ሰዎች ትልቅ እድል ነው። እኔ ያላሰብኩት ነገር ነው። ምክንያቱም ጋዜጠኝነት ያጠናሁት ከሙያው ፍቅር ስለያዘኝ ነው። ነገር ግን ያ ዝግጅት ደግሞ ወደ ሀገር ለመመለስና ለመስራት ነበር። እኔ ትምህርት ስጨርስ ደግሞ የሀገሬ ሁኔታ ጥሩ አልነበረም እና ወደ ሀገር መመለስ፣ ያኔ ሰው እንደውም በገፍ ከሀገር የሚወጣበት ጊዜ ነበረ። እኔ ስጨርስ ማለት ነው። እንደ አውሮፓተኛ ደረጃ እንደጨረስሽ ነው ወደዚህ የመጣሽው? አዎ ሁለተኛ ደረጃ ተማሪ ቤት ከጨረስኩ በኋላ እዚህ ሀገር ነው የመጣሁት እና አንድ ሁለት አመት ቆይቼ ኮሌጅ ጨርሼ ወዲያ ወዲህ ትንሽ ስንገላታ ምኑንም ዌትረሲንግም ምንም ከዛ ደግሞ አንድ ቦታ የፎሬን ሰርቪስ ኢንስቲትዩት የሚባል የአሜሪካ መንግስት ፒስኮሮችን እና ሌሎችን ወደ ኢትዮጵያ የሚልክበት ፕሮግራም አለ። እዛ ጋ ብቼ አማርኛ ሳስተምር፣ ቮይስ ኦፍ አሜሪካ ተከፈተ ተባለ በአማርኛ ብሮድካስት የሚያረግ ሬዲዮ ጣቢያ እና እንደኔ ማን የታደላለ? ስለዚህ እዚህ ገባው ማለት ነው እና ጥሩ አጋጣሚ አጋጣሚው ነው ማለት ነው፣ ለእኔ ጥሩ የሆነው እንግዲህ እንዳልሺው ረጅሙን የሕይወት ሽን መንገድ የተጓሽበት ጊዜ በዛ ሰዓት ጀመረ። የመደበኛ ስራ ሽም ትልቁ ይሄ እንደመሆኑ በሕይወት ሽም ከቀኑ አብዛኛውን ጊዜ እንደምታሳልፍበት ስራ ከቤተሰብ ጋር ከምናሳልፈው ይልቅ እዚህ ስራ ላይ የምናሳልፈው ይበልጣል። የእድሜሽን አብላጫ ጊዜ ይወስዳልና እንግዲህ ከፍ ዝቅ የሚለውን የመውደቅ መነሳቱን ጨምሮ አንዳንድ ነገር ወደኋላ እንመለከታለን። እንደው ወደ መስክ ስራ ብወስድሽ ከመስክ ብንጀምር፣ በጋዜጠኝነት ሙያ የመስክ ስራ ትልቅ ቦታ አለው። በዚያ የሚገኘውም ልምድ አስቸጋሪም አስገራሚም የተለያዩ ሁኔታዎችም ይኖራሉና። ከደቡብ ኢትዮጵያ ሙርሲ፣ ደቡብ ሱዳን፣ በድርቅ ጊዜያት ለዘገባዎች ሄደሻል። በተለያዩ የኢትዮጵያ ክፍሎች የልጅነት ልምሻ ፖሊዮ ስርጭትን የሚመለከት ዘገባ ለማድረግ ተዘዋውረሻል። አስመራ ሄደሻል። እስኪ ከደቡብ ሱዳኑን እንነሳ። አስገራሚ አጋጣሚዎች የነበሩሽ ይመስለኛል። በጣም እንግዲህ አንድ ነገር ደግሞ ልታክል የሚገባው ጋዜጠኛ ካልክ በኋላ ሴት ጋዜጠኛ እና የዛሬና ያርገውና ደግሞ ያኔ ወጣት ነበርኩ። ገባ ከባድ ይሆናል ከባድ ይሆናል ብዙም ደግሞ የሕይወት ልምድ እና በአንዳንድ ነገር ነው ላይ ላይመችሁ የሚችሉበት ጊዜ ሊፈጠር ይችላል። በምቾት ደረጃ ማለት ነው። ውሃ ያለበት ቦታ መሄድ ትፈልጋለ። በጣም ብዙ ብዙ ነገር አለ። ከዛ እንግዲህ አሁን አንተ የደቡብ ሱዳንን አነሳህ። ደቡብ ሱዳን ያኔ ነው ውጊያው ይቀልጥ ነበረ ከሰሜን ሱዳን ጋር። አሁንም እየተዋጉ ነው ለነገሩ እና በኬንያ በኩል ነው አቋርጠህ ሎኮቾኬዮ የሚባል እነዚህ መንግስታዊ ያልሆኑ ድርጅቶችን መለስ ያለች ከተማ የሰራባት ቦታ ኬንያ ውስጥ ድንበር ውስጥ ይመስለኛል። በዛ ታልፍና ነው ደቡብ ሱዳን የምትሄደውና፣ ልክ ነው ደቡብ ሱዳን ይሄድ ነው። እንደ አጋጣሚ ደግሞ ልክ ደርግ ወድቆ ኢህአዴግ እንደገባ ብዙዎቹ የኢትዮጵያ ለኢትዮጵያ ይሰሩ የነበሩ ፓይለቶች ስራ አጥተው፣ ነገር ግን ለነዚህ ለተባበሩት መንግስታት ድርጅት ወይንም ደግሞ ለመንግስታዊ ላልሆኑ ድርጅቶች ስለሚሰሩ

የሚበሉትም ዩኖ ላይክ አንዲት ድስት ነች የምትኖራቸው። እንዲህ ከቦታ ቦታ ነው የሚዘዋወሩ የነበሩት እና እዛ አሁን አንድ ሳምንት ያህል ነው ያሳለፍኩት እና ከባድ ጊዜ ነበር። ድንኳን ውስጥ ነው የምትሆነው። እኔ በህይወቴ እንደ እባብ የምፈራው ነገር የለም። በጣም ነው መጠላው። እባብ እና እባብ ሁሉ መቶ ድንኳን ስር እንዲ ብዙ ነገር አለ እና ያ እንትን ልምዱ ግን ጥሩ ነው። ልምዱ ጥሩ ነው። ያጠነክረሃል። ስለ ዓለምም ስለ ኑሮም ግንዛቤ እንዲኖርህ ያደርጋል። አድማጮች ወጋችን አልተቋጨም፣ ቆየት ብለን እንመለስበታለን። ከባልደረቦቻችን ከደረሱን ድምፆች አሁን ደግሞ ከፊሉን እናሰማችሁ። ትዝታ ጥሩ ባልደረባና ጓደኛም ነች። ትዝታ በላቸው የሚባል ስምና አብሮት ያለው ድምፅ ከአሜሪካ ድምፅ ጋር የተሳሰሩ ናቸው። ትዝታ በላቸው ብለህ የአሜሪካ ድምፅን ላታስታውስ አትችልም ወይም የአሜሪካ ድምፅ ብለህ ትዝታ ትዝ ላትልህ አትችልም። አይቻልም። እኔ ኢትዮጵያ ሆኜ እንደ አድማጭ፣ አሜሪካ ሆኝም እንደ ባልደረባ፣ ትዝታን ለጋዜጠኛነት ባላት እጅግ የበረታ ፍቅሯ ነው የማውቃት። ክስተቶችን ከተለዩ ማዕዘናት የማየትና ሰወር ያሉ ጭብጦችን ነጥሎ የማሽጠት ችሎታዋ እጅግ ከማደንቅላት ተሰጥኦዎቿ መካከል ናቸው የራሷ ከሆነ ልዩ አቀራረቧ ጋር ሥራን አጥብቆ መያዝና ከግል ጉዳዮች መነጠልም ሌላው የአቅሟ ማሳያ ነው። እንደ ሰው እጅግ የበረቱ የሕይወት አጋጣሚዎችና ፈተናዎች ደርሰውባት አይቻለሁ። እነዚያ በሥራዋ ላይና በሥራ ቦታዋ እንዳይንጸባረቁ የማድረግ ጥንካሬዋንም ታዝቤያለሁ። ትዝታ ርኅሩህም ነች። መከራ ስለ ደረሰባቸው ሰዎች ስታዝንና ስታነባ፣ በበደል ፈጻሚዎችና መከራ አድራሾች ስትቆጭና ስትናደድ አይቻለሁ በተደጋጋሚ እነዚያን ስሜቶቿን ግን በዘገባዋ ወይም ኤዲት በምታደርጋቸው ማንኛቸውም ሥራዎች ውስጥ ስታንጸባርቅ ወይም እንዲንጸባረቁ ስትፈቅድ አላውቅም፣ አላስታውስም። ትዝታ ከባልደረባነቷ ማንንም ለመርዳትና ለመደገፍ ዘወትር ዝግጁ ከመሆኗም በላይ እንደ ጓደኛም ጥሩ ጓደኛ ነች። ሁሌም አብራህ ያለች ግልጽና ፊት ለፊት ተጫዋች ቀላች። እንዲያው ነገር ባይገባት እንኳ ቀልድ ታደርገውና ሁሌ የሚነሳ ቀልድ ሆኖ ይቀራል። ትዝታ የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ፈርጥ እንደሆነች ትኖራለች። መጪ ዘመኗ የሰመረ እንዲሆን ከልብ እመኝላታለሁ፣ ለእርሷም ለቤተሰቧም። ሰላም፣ ትዝታ ተወልደ ወልደ ገብርኤል ነኝ። መቼም የጥሮታ ውሳኔሽ እንደዚሁ በአጭር ጊዜ ይሆናል ብዬ ባልጠብቅም ለራስሽ የሚሆን ጊዜም ማሰብሽ ተገቢ ነው። ዋናው ነገር በዚህ ረዥም የጋዜጠኝነት ሙያሽ በኢትዮጵያውያንና ኤርትራውያን የቪኦ አድማጮች ልብ ውስጥ የተውሽው ትውስታና በሙያሽ አበረከትሽው አስተዋጽኦና ለሙያሽ አለሽ ፍቅር መቼም የሚረሳ አይደለም። እንዲሁም በመጨረሻ ዓመታት የቪኦ አፍሪካ ቀንድ አገልግሎት ኃላፊ ሆነሽ ያሳየሽው አሳታፊ የመሪነት ስታይል ፓርቲሲፓተሪ ሊደርሽፕ ለማለት ነው። አማርኛ የግልጽ ካልሆነ በፂሩ እንኳ ሐጎሰኪ ትዝታ ሰሰና እዩ። መልካሙን ሁሉ ይጠብቅሽ። ተወልደነኝ ከትግርኛ የአሜሪካ ድምፅ ራዲዮ መስራት ከጀመሩ ሁለት ዓመቴ ነው። ግን በዚች አጭር ጊዜ ውስጥ ቢሆን ትዝታ በላቸው ለእኔ ከአለቃም በላይ ነበረች። በእያንዳንዱ በምሠራው ሥራ ላይ ምክር በመስጠት በማበረታታት ከምታደርግልኝ ድጋፍ በላይ ትዝታ ለእኔ ልዩ ቦታ እንዲኖራት ያደረገው የእናትነት ምክሯ፣ ክትትሏ፣ ፍቅሯ ነው። የእውነቴን ነው የምለው፣ ትዝታ ሁሌም 24 ሰዓት በሯ፣ ስልኳ ክፍት ነው። በማንኛውም ሰዓት በማንኛውም ጉዳይ ላይ በስራም ይሁን በግል ጉዳይ ብደውልላት፣ ትመልሳለች፣ ታዳምጣለች፣ መፍትሄ ትፈልጋለች፣ ታበረታታለች። ይሄ ሁሉም ሰው እንዲወዳት የሚያደርጋት ባህሪዋ ነው። 37 ዓመት በአንድ ተቋም ውስጥ እጅግ በምትወደው የጋዜጠኝነት ሙያ ውስጥ መቆየት ትልቅ ነገር ነው። ቢቻልና ሌላ 37 ዓመት ቆይታ ልምዷን፣ እውቀቷን የበለጠ ብትካፈል ደስ ይለኝ ነበር ግን ደግሞ በዚች አጭር ጊዜም በስራም በግል ህይወቴም በጥቂቱም ቢሆን አብሬያት የመስራትና ከሷ የመማር እድል በማግኘቴ ራሴን እንደ እድለኛ ነው የምቆጥረው። እንግዲህ ትዝታ በቀሪ ጊዜዋ የሚገባትን እረፍት የምታገኝበት ከስራ ውጪ ለማድረግ ፈልጋ ጊዜ ያላገኘችባቸውን ስራዎች የምትሰራበት እንዲሆን እመኝላታለሁ። ሶስቱ ባልደረቦቻችን የሰጧቸውን አስተያየቶች ነበር የሰማችሁት። ስሟን ያላስተዋወቀችው በመጨረሻ የሰማችኋት ባልደረባችን ስመኝሽ የቆየ ሊሊ ናት። አድማጮች፣ የቀሩትን ባልደረቦቻችን አስተያየት ደግሞ ቆየት ብለን እናሰማለን። ከዝታ ወደ አንቺ ነው የምመጣው። ቀደም ብለን የመጀመሪያውን የዜማ ምርጫሽን ባሰማንበት ወቅት ምርጫዎችሽ ብዙ በመሆናቸው ዛሬ ሙሉን ዝግጅታችንን በዜማ ምርጫው እንደምታግዢ ያንቺ ስራ እንደሚሆን ተስማምተን ነበረ። ዛሬ እድለኛ ነኝ። የተሰጠኝ ምርጫ በጣም ሰፊ ነው። ለአንተም እንግዲህ ሰፋ ያለ እድል ለመስጠት ከጥላውን ዘፈኖች አንዱን የዘንባባ ማርነሽ፣ በጣም ነው መወደው፣ የህይወት ያጥርነሽ ወይም ደግሞ ህይወት ስትናፍቅኝ ከሶስት አንዱን መምረጥ ትችላለህ። አመሰግናለሁ። ትዝታ ብዙ ምርጫዎች ሰጠሽናል። በብዙዎችም የሚወደዱ ዜማዎቹን የመረጥ ሺው አንዱን እንስማና ወደ ወጋችን እንመለሳለን። አሁን እንግዲህ የአዲስ አበባው መስኮት ሊከፈት ነው ንጉሴ በምሽቱ ቅንብር የዛሬውን የሰራተኞች ቀን አስታኮ አንድ የቀድሞ የኢትዮጵያ ሰራተኛ ማህበር ኃላፊ ድምፅ ያሰማናል ዛሬ ሜይዴ ነው አለም አቀፍ የሰራተኞች ቀን ለመሆኑ ሜይዴ ምንድን ነው? ዓለም አቀፋዊ ወዛደራዊነትስ ዓለም የወዛደሮች ትሆናለች ሲባልስ? እንዴት ነው? ይህ ነገር አሁንም አለ? አቶ ዳዊ ኢብራሂም ይባላሉ። በአንድ ወቅት በታሪክ አጋጣሚ የኢትዮጵያ ሰራተኞች ማህበር ፕሬዚደንት ነበሩ። አቶ ዳዊ የተወለዱት ባሌ አሊ በምትባል ስፍራ ሲሆን ትምህርታቸውን በተወለዱበት አካባቢና በአዲስ አበባ ተከታትለዋል። በኢትዮጵያ ተማሪዎች ንቅናቄ ባሌ ተወልጄ ትግራይ ተሰደድኩ ይላሉ። አሲምባ እንደገና ወደ ሀገር ቤት ከተመለሱ በኋላ ትምህርታቸውን ቀጥለው በእርዳታ ማስተባበሪያ ኮሚሽን፣ በኩራዝ አሳታሚ ድርጅት በኢትዮጵያ ቀይ መስቀል ማህበር ከሰሩ በኋላ ከሺ 986 ዓ ምት እስከ ሺ 989 ዓ ምት ድረስ የኢትዮጵያ ሠራተኞች ማኅበር ፕሬዝደንት ሆነው ሠርተዋል። በመካከሉ ከኢህአዴግ መንግሥት ጋር በመዋቅር ማስተካከያ ጥያቄ መሠረት ሊስማሙ ባለመቻላቸው ለሕይወታቸው በመስጋታቸው ከአገር መውጣታቸውን ይናገራሉ አውሮፓ ኔዘርላንድ አምስተርዳም ለ21 ዓመት ቆይተው ከተመለሱ በኋላ የቀድሞው የአቃቂ ጨርቃጨርቅ ፋብሪካ ዋና ስራ አስኪያጅ አቶ ጸጋዬ ድንቁ አፈላልጎ አግኝቶልኝ ከእሳቸው ጋር ተወያይተናል። ለመሆኑ ሜይዴይ ምንድን ነው? አልኳቸው። አቶ ዳዊን ሜይዴይ ወይም የዓለም ሠራተኞች ቀን የሚባለው የዓለም ሠራተኞች ለዘመናት ያካሄዱትን ትግል የሚዘክሩ በአጭሩ ይሄ ሰራተኞች በጋራ የሚያከብሩት በዓል ያተኮረው ስምንት የስራ ሰዓት በሚል ላይ ነው። በዚያን ጊዜ ሜይደይ ታሪኩ ምንጩ በአጭሩ ለማስቀመጥ በአስራ ዘጠኝ ሰማኒያ ስድስት አሜሪካን ሀገር ቺካጎ በምትባል ከተማ ሄይማርክ ስኩዌር በሚባል ወይም ሄይ ማርክ አደባባይ በሚባል በስምንት የስራ ቀናት ትግል በሚያደርጉት በዚያም ጊዜ አሜሪካ ሰራተኛ ማህበር የነበረው ፎልት ወይም ኤፍ ኦ ኤል ቲዩ ፌዴሬሽን ኦፍ ኦርጋናይዝ ሌበር እንድ ትሬድ ዩኒየንስ የሚል በኋላ ኤኤፍኤል አሜሪካን ፌዴሬሽን ኦፍ ሌበር የሆነ ከዛ በፊት ከአስራ ዘጠኝ ሰማኒያ ስድስት በፊት በአስራ ስምንት ሰማኒያ አራት በዚያን ጊዜ ሰራተኛው እስከ አስራ ስድስት ሰዓት ይሰራ ስለነበረ ሰራተኛ ማህበሩ ማለት ይሄ ፎንቱ ይባለ ነበረው ኤፍኦኤልቲዩ ያልኳችሁ ስምንት የስራ ቀናት ያውጃል። ይሄ መንግስት የለበትም፣ አሰሪዎች የሉበትም፣ የሰራተኛ ማህበሩ ራሱ ያውጃል። ይሄንን የስምንት የስራ ቀን ሲያውጅ ከአስራ ዘጠኝ አስራ ስምንት ሰማንያ ስድስት አመተ ምህረት ግንቦት አንድ ጀምሮ የስራ ቀን የስራ ሰዓት በቀን የስራ ሰዓት ስምንት ሰዓት ይሆናል የሚል ነበረ፣ የሰራተኛ ማህበሩ ያወጀ። ከዛ በአስራ ስምንት ሰማንያ አራት ይሄ ሆኖ በአስራ ስምንት ሰማንያ አምስት ያወጣውን መግለጫ በአስራ ስምንት ሰማንያ ስድስት ሜይ አንድ የሚከበረው ያወጅነው ነው። የስምንት ስራ ሰዓት በሰላማዊ ሰልፍና በስራ ማቆም ይታጀባል የሚል መግለጫ ያወጣል። በአስራ ስምንት ሰማንያ አምስት ይሄንኑን አስራ ስምንት ሰማንያ ስት ሲመጣ ቅድም በጠቀስኩላችሁ ሄይ ማርኬት በሚባል አደባባይ ስብሰባ ይጠራል። በስብሰባው ላይ ያው እንደተነገረው በሰላማዊ ሰልፍና በስራ ማቆም ይታጀባል ተብሎ በተነገረው መሰረት በአሜሪካ ወደ ሶስት መቶ ሺህ የሚደርሱ ሰራተኞች ስራቸውን ትተው ይወጣል። ወክአውት ያደርጋሉ ማለት ነው። እዛው ቺካጎ የሜይ ዴይ እንቅስቃሴ የዚህ ስምንት ስራ ሰዓት ትግል በተፋፋመበት ከተማ ደግሞ ወደ አርባ ሺህ ሰራተኞች ስራቸውን አቁሞ ወደ አደባባዩ ይመጣሉ። ከዛ በአደባባዩ ላይ ፖሊስ ይመጣል። ሰላማዊ በአደባባዩ ተሰብስቦ ንግግር ተደርጎ እንዳለቀ ፖሊሶች ተናጋሪዎችን ለመያዝ ወደ ተናጋሪዎቹ እየገሰገሱ ሲሄዱ የሆነ ቦምብ ይወረወራል። ቦምቡ ከሰላማዊ ሰልፈኞቹ አይደለም። እስካሁንም ድረስ የሚባለው ወይ ከተንኳሽ ፖሊሶች ወይንም ደግሞ ከአናርኪስቶች ነው ነው የሚባለው። አናርኪስቶች ነበሩ በዚያን ጊዜና ከሁለት በአንዱ ነው የሚባለው። ከዛ ፖሊሶች ወደ ሰልፍ ወደ ወጣት ሰራተኛ ይተኩሳሉ። ወደ ስምንት ሰራተኞች ይሞታል። ወዲያውኑ ከፖሊስ አንድ ሰው ይሞታል። በሚቀጥሉ ሳምንታት ደግሞ ወደ ሰባት የሚሆኑ ፖሊሶች ይሞታል። እዛው ላይ ፖሊሶቹ ገስክሶ ከሄዱ በኋላ ስምንት ተናጋሪዎችን የማህበር መሪዎችን አደራጆች ናቸው የሚባሉትን ይይዛሉ። እነዚህን ስምንት ሰራተኞች ለፍርድ ያቀርቡና ጁሪ በሚባል ታይቶ በስቅላት እንዲቀጡ ይወሰናል። እነዚህ ስምንት ሰራተኞች ስምንቱ ሰራተኞች ይሄ ፍርድ እንግዲህ ይግባኝ እየተባለ ምን እየተባለ ከአስራ ስምንት ሰማኒያ ስድስት ወደ አስራ ስምንት ሰማኒያ ሰባት ይራዘምና ኖቬምበር አስራ አንድ አራቱ ይሰቀላሉ። አራት የማህበር መሪዎች ይሰቀላሉ። አንድ ሰው ራሱን ያጠፋል። የተቀሩት ቆይቶ በኋላ የቺካጎ ካንቲባ ምሕረት ያደርግላቸዋል። ይሄ በእንደዚህ እንዳለ ይሄ እንግዲህ ስምንት የስራ ሰዓት የጠየቁት ያን ያህል ጥቃትና የመብት ጥሰት ሊደርስባቸው አይገባም የሚል በመላ ዓለም በዚያን ጊዜ ደግሞ የዚህ የግራ ፖለቲካ እያየለ ድርጅቶች በየአካባቢ የተስፋፉበት ስለነበረ፣ በመላ ዓለም ይሄ ግፍ ነው። እነዚህ ሰዎች የተሰቀሉት በተግባራቸው አይደለም፣ በእምነታቸው ነው። ስምንት የስራ ሰዓት ይሄ ማህበራዊ ሀሳብ ነው። በማህበራዊ ሀሳባቸው እንጂ ወንጀል ሰርቶ አይደለም የሚል እየተካሄደ ቆይቶ በአስራ ስምንት ሰማንያ ዘጠኝ የሰራተኛ ማህበራትና የሶሻሊስት ፓርቲዎች በአውሮፓ ፓሪስ ስብሰባ ያደርጉና ሜይ አንድ ይሄ ስምንት የስራ ሰዓት የታወጀበትና ለዛ ሲባል ይህን ያህል መስዋዕትነት የተከፈለበት የዓለም ሰራተኞች ቀን እንዲሆን ይወስናል። ይሄ በአስራ ስምንት ሰማንያ ዘጠኝ በአውሮፓ የተወሰነ ውሳኔ በአስራ ስምንት ዘጠና ሜይ አንድ የዓለም ሰራተኞች ቀን ሆኖ እንዲከበር ይሆናል ማለት ነው ስለዚህ ታሪካዊ አመጣጡ ይሄ ሲሆን ራሱ ሜይዴይ ወይም ሜይ አንድ ይሄ ሁሉ እንቅስቃሴ የተካሄደበት አሜሪካ እስከ ዛሬም ድረስ ሜይዴይ አይከበርም አመሰግናለሁ አቶ ዳዊ ለመሆኑ በአሜሪካ ለምንድን ነው ሜይዴይ የማይከበረው በእኛስ ሜይዴይ የዛሬ አርባ ሰባት አመት ሲከበር ምን ተፈጥሮ ነበረ? አቶ ዳዊ ይህንን ያስታውሳሉ። በሌላ ጊዜ በሌላ ፕሮግራም እንመነስበታለን። ለዛሬ በዚሁ ልጨርስ። ንጉሴንና እንግዳውን አመስግነን ከትዝታ ጋር ወደ ጀመርነው ወግ ነው የምንመልሳችሁ አድማጮች። ከዚያ በፊት ግን ከባልደረቦቻችን ድምፅ አሁንም የተወሰኑትን እናሰማችሁ። በኢትዮጵያ የጋዜጠኝነት ታሪክ ውስጥ ተጽዕኖ ፈጣሪ ሴቶችን እንጥቀስ ካልን የትዝታ ብላቸው ስም ከቀዳሚዎቹ ተርታ መመደቡ አይቀሬ ነው። ከዚያ በላይ ግን ትዝታ እንደ አለቃ፣ እንደ ታላቅ አሳቢ፣ እንደ ኢትዮጵያ ወዳጅ አድማጮች፣ ተመልካቾች ቢያውቁላት ይገባል ብዬ የማስበው በርካታ ግሩም ነገሮች ነበሩ። የተሰጠ ሰዓት አናሳ በመሆኑ ያንን መዘርዘር አልቻልኩም። ይሁንና አለቅነትን ከእናትነት ያስማማች ከበርካታ የፈተና ወጀብ መሀል ደጋግማ በአሸናፊነት የወጣች የብዙ መልካም ነገሮች ተምሳሌት የመሆኗ ነገር ሁሌም በልቤ ይኖራል። ትዙ እንላታለን እኛ። ትዙ፣ ደግነት ስለተሞላባቸው ቀናት ሁሉ በእጅጉ አመሰግናለሁ። ከአሜሪካ ድምፅ በኋላ ያለው የህይወት ምዕራፍሽም በስኬት እንደሚታጀብ አስባለሁ። ለሁሉም ነገር በድጋሚ አመሰግናለሁ። ጽዮን ግርማ እባላለሁ። የአሜሪካ ድምፅ ከተቀላቀልኩ ሰባት ዓመት ሆኖኛል። እንግዲህ እንደ ቀልድ ሰባት ዓመት ትዝ ተበላቸውን የማውቃት አስቀድሞ ነው። እሱም መጀመሪያ በስራዎቿ ነው። ኢትዮጵያ ያለሁ ሎያል የሚባል የአሜሪካ ድምፅ አድማጭ ነበርኩ። የአሜሪካ ድምፅ በጣም የአማርኛ ቋንቋ አገልግሎት ረዘም ያለ አገልግሎትን ያለው በመሆኑ ለኢትዮጵያ አድማጮችም መረጃዎችን በማድረስ በጣም በቁም ነገር የሚደመጥ የሬዲዮ ፕሮግራም በመሆኑ አንዳንድ ጊዜ ትልልቅ ሰዎች የሚሰጡት ዋጋ የሚሰጡት ክብር ከፍ ያለ ነበርና ትዝታን ማስታውሳት በአንድ አጋጣሚ ነው። አንድ ጓደኛችን ጋዜጠኛ ናት። ኢትዮጵያ የሚገኝ የአሜሪካ ድምፅ ዘጋቢ ጋር ለዘገባ በወጡበት ጊዜ ታስረው ነበር። ከአንድ ቀን አዳር በኋላ ተፈተው ወደ ቤታቸው፣ እሷም ወደ ቤቷ ስትሄድ አባቱ አስታውሳለሁ በጣም ያስደሰታቸው እና ልክ እሷን አስፈትቶ ወደ ቤት ይዟቸው ልሄድ ለነበረ ለእሷ ጓደኞች ያሉት የመጀመሪያ ንግግራቸው ትዝታ በላቸው ደወለችልኝ ነበር ያሉት። ማለት የልጃቸው መፈታት ኦፍኮርስ በጣም ከሚገባው በላይ ያስደስቷቸዋል። ግን በጣም ትልቅ ዋጋ የሰጡት በዛ ሰዓት እሷ በታሰረችበት ጊዜ ስለ እስር ሁኔታዋ ለመጠየቅ ትዝታ በላቸው ስልክ ደውላላቸው ነበርና በጣም ኤክሳይትድ ሆነው በጣም በስሜት ትዝታ ኮ ደወለችልኝ ያሉትና ያ ለኔ በጣም ትልቅ ስሜት የሚሰጥ ነገር ነበረ። በሙያም ትልቅ ደረጃን ለመድረስ ፍላጎት እንደነበረው እንደ አንድ ዘጋቢ እዛ ጋር ያንን በዛ ደረጃ አንዲት ሴት ድምጿ በጣም በሁሉም ሰው አእምሮ ውስጥ የሚቀመጥ አንዲት ሴት ጋዜጠኛ በዛ በትልቅ ሰው ትልቅ እድሜያቸው ትልቅ እና ትልቅ ሰው ነበሩ እና ቴት በቃ ያሳዩን ስሜት ሁልጊዜም ልቤ ውስጥ አለ እና ያኔ ያን ቀን የገባው የእሷ ስም አእምሮ ውስጥ የገባው በከፍተኛ ስሜት ነበር እና ከዛ በኋላም እዚህ ዩናይትድ ስቴትስ ለመጀመሪያ ጊዜ ስመጣ በአጋጣሚ የእድዋርዶ ምሮ ፌሎ ነበርኩ። እዚህ ቪኦኤ ስመጣ ሳገኛት ደግሞ በጣም ተጫዋች እንደዚህ ተግባቢ በቃ የማትከብድ ሰው ነበረች። መጨረሻ ላይ እንግዲህ የአሜሪካ ድምፅን ስቀላቀል ደግሞ ትዝታ ለእኔ ትዝታ አለቃይ ናት። ትዝታ የስራ ባልደረባ ናት። ትዝታ ጓደኛይ ናት። ትዝታ እህት ናት። ትዝታ እናት ናት። እና ትዝታ ሪታየር ልታረጉ ጡረታ ልትወጣ እሷን ከዚህ በኋላ እዚህ ቢሮ ውስጥ የለችም፣ አናገኛትም የሚለውን ስሜት መስማት፣ እሱን ለመቀበል መሞከር በጣም ከባድ ነው። ቢሆንም ግን ትዝታ ትልቅ ሰው ናት። ትዝታ ሁሉም ነገር የምትችል አገሯን የምትወድ፣ ስራዋን የምትወድ፣ ጋዜጠኝነትን የምትወድ ብዙ ነገሮችን ደግሞ አቻ ችላ ችላ መምራት የምትችል ብዙ ነገር ማለት የምችል አሉ ላይ ሰጠኝ ደቂቃ አጭር ስለሆነ ነው፣ እንጂ ብዙ ነገር ማለት የምፈልጋቸውም ነገሮች ነበሩና ትዝታ አንድ ሰው ናት፣ ግን ብዙ ናት። ብዙ ትዝታዎችን ነው ዛ የምትሄደው፣ ግን ደግሞ ስራዎቿ በእኛ ላይ ያሳደረችው ተጽዕኖ እኔ በተለይ ሬዲዮ ፕሮግራምን ከመጀመሪያው እለት አንስቶ የሬዲዮ ፕሮግራምን በደንብ አድርጌ ከሬዲዮ ስራ ጋር እንድተዋወቅ ጥሩ ቀርጻኛለች። ለዚህም አመሰግናታለሁ መልካሙን ሁሉ ደግሞ ቀሪ ዘመኖቿን በሙሉ እመኝላታለሁ። ቀሪ ዘመኖቿ የደስታ እንደም እንዲሆኑ የምታስባቸው ነገሮች የሚሳኩበት ጊዜ እንዲሆንላት እመኛለሁ። ስለ ትዙ ለማውራት እንግዲህ ከየት እንደምጀምር አላቅም። ምክንያቱም ለበርካታ ዓመታት ከእሷ ጋር አብሮ የመስራት እድሉን ከገጠሙኝ ሰዎች መካከል አንዱ ነኝ። መጀመሪያ ትዝታን የማውቃት በድምጿ ነው። የአሜሪካ ድምጽ ቀንደኛ አድማጭ ነኝ። ኢትዮጵያ እያለሁኝ የምታቀርባቸውን ፕሮግራሞች እከታተል ነበር። ዜና ስታነብ፣ ፕሮግራም ስታቀርብ ከአድማጭ ጆሮ የማይጠፋ ድምጽ ነው ያላት። ስለዚህ የትዙ ፕሮግራሞች አድናቂ ነበርኩኝ። እዚህም ከመጣሁ በኋላ እንግዲህ ኮሌጅ እንደጨረስኩኝ የአሜሪካ ድምፅ ሰራተኛ የመሆን እድሉ ገጠመኝ እና የተለያዩ ፕሮግራሞችን አቀነባብር ነበር። ከማቀነባበራቸውም ፕሮግራሞች የትዙ ፕሮግራም አንደኛው ነው። ከአድማጮች ጋር በስልክ የምታደርገውን ውይይት፣ ያንን ፕሮግራም የማቀነባበር እድል ገጥሞኝ ነበር እና በዛ ፕሮግራም ላይ አብሬያት እሰራ ነበረ። ስለትዙ በልብ በሙሉነት ልናገር የምችለው ስራዋን በጣም ትወዳለች። ስራውን፣ ጋዜጠኝነትን ታከብራለች፣ ትወዳለች ራሷም ትናገራለች። በጣም ይሄንን ስራ እወደዋለሁ ትላለች እና በስራዋም ላይ ደግሞ ለስራ ያላትን ፍቅር ታይባታለህ፣ ታንጸባርቀዋለች። ጋዜጠኝነት ማለት ለሷ ምን እንደሆነ በየቀኑ በምታደርገው በስራዋ ላይ ታይበታለህ። ከአንድም ሁለት ጊዜ ሪፖርተሮቻችንን ለማሰልጠን ወደ ኢትዮጵያ ከእሷ ጋር የመጓዙን እድል አግኝቼ ነበር። መጀመሪያ ለልምምድ ስንሄድ ከሶማሌ፣ ከኢትዮጵያ፣ ከኤርትራ የመጡ ጋዜጠኞች ጋዜጠኞችን ነበር ያሰለጠ ነው በጣም የተሳካ ለጋዜጠኞቹ የስራ ልምምድ ሰጥተን ተመልሰናል። ለሁለተኛው ትሬኒንግ ስንሄድ በኮቪድ ነበረ። እዚህ ቴስቱን አድርገን ሁሉን ነገር አድርገን አዲስ አበባ ገባን። አዲስ አበባ ኤርፖርት በምንደርስበት ሰዓት ማመን ያቅታል። ማስክ ግማሹ አድርጓል፣ ግማሹ አላደረግም እና በቃ አሰላለፋችን ራሱ እንደ መተቃቀፍ ያህል ነበርና በጣም ያስደነግጥ ነበር እና በዛ ሰዓት ሁለተኛው ጉዞችን ላይ ትዙ እንግዲህ የመግቢያ ቪዛ አላስመታችም ነበርና እንደገባን እሷን ቪዛ እንድታስመታ ወደ ሌላ ቦታ መሯት። እኔና ሌሎቹ የስራ ባልደረቦቼ ወደ ሻንጣችንን ወደምናነሳበት ቦታ ሄድን። ያው ሻንጣችንን ሰበሰብን አነሳን። ከዛ በኋላ ብንጠብቅ ብንጠብቅ ትዝታ አትመጣም። ኦይስቲ አልኩኝና ጠባቂዎቹን አስፈቀድኩኝና ተመልሼ ወደዛ ወደ ቪዛ ወደሚሰጥበት ቦታ ስገባ ሰልፍ ላይ ነች ያለችው። ያለችበት ጋር ደርሼ ጎንዋ ምን ነው ስላት፣ እኔ እንጃ እንግዲህ እዚህ ቆመናል እንደምታየው። አንዳንዶቹ ሰልፉን እያቋረጡ እየሄዱ ፊት ለፊታችን እኔ ምን እንደሚያደርጉ አላውቅም ምናምን አለች። እንደዚሁ እያወራችኝ ሌላ ሰው መጣና ከሰልፉን ጥሶ ገባ። የዚህ ጊዜ እንግዲህ ትንሽ በስጨት አለችና፣ አረ እንዴ እኛ እኮ ሰልፍ ላይ ቆመናል፣ ሰልፉን ህግ አስከብሩልን እንጂ አለች። ቪዛ ከሚሰጡ ሰውዬ ቀና አለና እያት ትዝታ በላችሁ ከአሜሪካ ድምፅ ነሽ እንዴ? አላት። ያው ትዝታ ሀምብል ነች፣ አንገቷ ነቅነቅ አድርጋ ጎንበስ አለች። እኔ ቶሎ ከዛ ቦታ እንድንሄድ ስለፈለኩኝ፣ አዎ ትዝታ በላቸው ነች፣ የአሜሪካ ድምፅ ነች፣ ትዝታ በላቸው ነች ብዬ ጮክ ብዬ ተናገርኩኝ። በዚህን ሰዓት ተልፉም ላይ ያሉት ሰዎች ገልመጥ ገልመጥ ብለው አዩ። ሰውየውም እንኳን ደህና መጣሽ አላት። እዛም ሰልፉን የያዙት ሰላም፣ ደህና ነሽ? እንኳን ደህና መጣሽ፣ ሰላም አሉ። ራሱ ተሳፋሪዎቹ እዛ የነበሩ ሰዎች ማለት ነው። ወዲያውኑ ተሯዋም ደረሰ ተሯዋን ጠብቃ ቪዛዋን አስመትታ ከኤርፖርቱ ወጣን ማለት ነው። ይህንን ያነሳሁበት እንግዲህ ምንም አላለችም። በቴሌቪዥን አያቃትም በሬዲዮ ብቻ ስለሰማት አረባካችሁ ህግ አስከብሩልን የምትለዋን ድምፅ ብቻ ሰምቶ አንቺ ትዝታ በላቸው ከአሜሪካ ድምፅ ነሽ ማለቱ በድምጿ ብቻ ስላወቃት በጣም ነው የገረመኝ። እንግዲህ ምንድን ነው ኢምፓክቱ ይሄ ሰላሳ ሰባት ዓመት እንግዲህ በማይክራፎን ሰምተዋት ፕሮግራሟን ተከታትለው በአድማጮች ዘንድ እንግዲህ ያ ድምጿ ተቀርጾ ቀርቷል ማለት ነው። በጣም ነው የገረመኝ። ሌላው የትዙ ጸባይ ከስራ ውጭ በደስታም ሆነ በሐዘን ጊዜ አብራ ነች። አብራ ስትደሰት አብራ ትደሰታለች፣ ስታዝንም አብራ ሐዘንህን ትካፈላለች። እንዴት ነህ? ደህና ነህ ወይ? ምን አዲስ ነገር አለ? ህይወት እንዴት ነው ብላ ትጠይቀሃለች። ሌላው ሳላነሳ የማልፈው ነገር የትዝታ አስክስታ ነው። ለአንድ ሺህ ሰዎችን ሰብስበህ የሆነ አንድ ሙዚቃ ከፍተ እስክስታ ቢመቱ ከአንድ ሺዎቹ ሰዎች መካከል መንጥረህ በእስክስታዋ ብቻ ላይ የተታወጣት አለ። የራሷ የሆነ ለየት ያለ በጣም የተለየ እስክስታ ነው ያላት። ኧረ ማአት ማአት ማአት ነገር ብዙ ነገሮችን ማንሳት እችላለሁኝ። ከሰላሳ ሰባት አመት በኋላ ነው ከትናንት ወዲያ በጡረታ የወጣችው። እንግዲህ ስለ እሷ ለማውራት ሰላሳ ሰባት ሰዓትም አይበቃኝ መቀጠል እችላለሁ። ለማንኛውም ትዙዬ ሰላሳ ሰባት አመት ሙያሽ ኢንፌክሽን በሚገባ አክብረሽ ሰርተሻል። ጡረታ ለመውጣት እንኳን አበቃሽ። ጊዜሽን ምንም ጥርጥር የለኝም በጥሩ ሁኔታ እንደምታሳለፊ። ሁልጊዜም እንወድሻለን፣ እናከብርሻለን። መልካም የጡረታ ጊዜ። ትዝው ስሙን ያላስተዋወቀው የመጨረሻው ባለ አስተያየት ባልደረባችን የሙዚቃ ቃና ደሳለኝ መኮንን ነው። አድማጮች በትኩሱ መቅረብ ያለባቸውን የባልደረቦቻችንን አስተያየቶች በሙሉ ለማካተት ሲባል ከትዝታ ጋር ያደረግነውን በተለያዩ ርዕሶች ላይ ያተኮረውን ዘለግ ያለ ቆይታ ለቅምሻ ያህል ከማስታወቅ ያለፈ ለማሰማት ጊዜው አልፈቀደልንም። ለሌላ ጊዜ ለማሸጋገር ተገደናል። በተከታይ ፕሮግራሞቻችን እናቀርባለን። ትዝታ እንግዲህ ወደ ዝግጅታችን መጨረሻ ተቃርበናል። በዛሬው በጋራ የምናቀርበው የመጨረሻ የራዲዮ መጽሔት ቢሆንም ቃልም በገባሹ መሰረት ቢሮም ከባልደረቦቻችን ጋር አውርተናል። ቅርብም በመሆናችን በቅርብ እንደምንገናኝ አምናለሁ። እንዴ እንዴታ፣ አሉላ ምክንያቱም እኔ እኮ አንድ ሰላሳ ደቂቃ ነው ቤቴ ርቀቱ ከአሜሪካ ድምፅ ራዲዮ ከእድሜ በብዛት ያለውን ያሳለፍኩበት መስሪያ ቤት ስለሆነ እንዴት እንለያለው ከእናንተ ስለዚህ እንገናኛለን በዛም ላይ ደግሞ በጣም ወዳጅነት ያፈራን ሰዎች ስለሆን አንለያይም አንዳንድ ወዳጆቻችንና የስራ ጓደኞቻችን የተሻለ ጊዜ እንዲኖራቸው በሚጠበቅበት የጡረታ ጊዜያቸው ጠፍተዋል በሚል ሲታሙ ሰምቻለሁና አለመጥፋትሽን አረጋግጠን ሪፖርት እናደርጋለን ጠፉ እንደው ባይሆን አድማጭ ሆናለሁ በጣም ግሩም ትዝታ። በሌላ በኩል ለአድማጮች እንዲሁ እግረ መንገዱ ለማለት ያህል ያሰማ ነውን፣ ይህን ቃለ ምልልስ በቪዲዮ ነው ያደረግነው። ሰፊ ቃለምልልስ ነው። አንቺም የመጨረሻውን ፕሮግራም ከሰራሽ በኋላ እንደ ተመልካች እንደ አድማጭ ልትመለከችው ነው። ከዚህ ቀደም ከመጽሔቱ የረጅም ጊዜ ባልደረባዬ አዲሱ አበበ ጋር በተመሳሳይ ያደረግነው ቃለ ምልልስ በተከታታይ በሬዲዮ ይቅረብ እንጂ ለቪዲዮ የተሰናዳውን መጀመሪያ በተለያዩ ምክንያቶች፣ ኋላም ኮቪድ መጣና በተፈጠሩት ለውጦች የቪዲዮን ማቅረብ አልተሳካልንም ነበር። ያን የመሰለ ሁኔታ አሁን እንደማይገጥመን አምናለሁ ፈጥነንም ለእይታ እናበቀዋለን ብዬ ተስፋ አድርጋለሁ። በገጽ የሚታየው ደግሞ ለአድማጮች የቀረበ ስሜት ይፈጥራል ብዬ ገምታለሁ። እሱንም እንደምናወጣ ወይም በቅርቡ ለአድማጮች እንዲከታተሉ እንደምናደርግ ከወዲሁ ለማለት ነው። እንግዲህ ልንሰናበት ነው። ከስራ ባልደረቦች ብቻ ሳይሆን ከአድማጮች የምትሰናበችበት ሰዓት ነው እና መስመሩ ያንቺ ነው። ትዝታ አሉላ በጣም ነው የማመሰግነው በሙሉ ድምፃቸውን ያሰሙንን እና ደናወኝ ያሉኝን እጅግ እጅግ የምወዳቸው ባልደረቦችን ተወልደ ተወልዲና በትግርኛና በአሪፍ አማርኛ እየደባለቀ የሚያወራኝን ጁጁ ወድሻለሁ፣ ደስዬ፣ ደሳለኝ፣ ጽዮናዬ የምወድሽ ሀብታሙ፣ የምወድህ ሰለሞን፣ ውንታ ስመኝሽ ሊልዬ ሁላችሁንም በጣም በጣም ነው ማመሰግናችሁ። እኔ ልጆችም ወንድምን እህትም ያፈራውበት መስሪያ ቤት ስለሆነ የአሜሪካ ድምፅ ራዲዮንም አመሰግነዋለሁ። እንዲሁም ደግሞ አሉላ ከፈቀድክልኝ አድማጮቻችንም ባመሰግን በጣም ደስ ይለኛል። አድማጮች የሚጠብቁሽ ይመስለኛል ትዝታ። ልክ ነው። ብዙ ጊዜ የሚያሳዝን ወሬ ሰማለው። የሚገርም ነገር እንደ ድሮ አድማጭ የላችሁም እንባላለን በጣም ብዙ ሚዲያ የተንሰራፋበት ዘመን ነው። ብዙ የመገናኛ ብዙሃን በአቅም የሚዘግብ በአቅም የማይዘግብ ባለበት ቦታ የእውነት ድምፅ ሁል ጊዜ በጭላንጭል ግል መታየቷና መሰማቷ አይቀርም። ለዚህ ሁሉ ዘመን ምናልባት ለረጅም ዓመታት ሲያዳምጡኝ የቆዩ ሰዎች አሉና በጣም ነው የማመሰግናቸው። ወዳችኋለሁ የአሜሪካ ድምፅ ራዲዮን መከታተል ቀጥሉ ለእውነተኛ ዘገባ ወደ አሜሪካ ድምጽ ራዲዮ ሁል ጊዜ ዶሮዋችሁ ያቅና እላለሁ። አድማጮቻችንን እና የስራ ባልደረቦችን ደግሞ ልትተቹ ልታበረታቱ፣ የተለያየ ፕሮግራም እንዲሰሩ ልትጠይቁ ትችላላችሁ። በመከታተል እውነተኛ መረጃን በሚያቀርብ ጣቢያ ላይ ጆሮዋችሁ ይመላለስ ስላለው በጣም አመሰግናለሁ፣ ስለ ረጅም ዘመን ግንኙነታችን እግዚአብሔር ይስጥልኝ። ዝታኛም እናመሰግናለን። ቀደም ብለን በቃለ ምልልሱም እንደተጫዋወጥ ነው የስራ ብቻ የሙያ ብቻ ሳይሆን የህይወት ሽም ትልቁ አካል ነው። ከአድማጮች ጋር ያለ ሽም ግንኙነት ያንን ያህል ዘመናት የዘለቀ ነው እና በዚያ ስሜት አድማጮች ጋር እንደሚደርስ ተስፋ አድርጋለሁ። እንግዲህ የዛሬውን ልናበቃ ነው። እሺ ውድ የራዲዮ መጽሄት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችው በመጽሐፍ ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የኢሜይል አድራሻችንን ለማስታወስ፣ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 202 205 9942 የውስጥ መስመር